ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ሀብታሙ ስዩም እያስተናገድኳችሁ፣ ኤልያስ አስማሪ ደግሞ በምስልና በድምፅ ቅንብሩ አብረናችሁ እንቆያለን። ዛሬ ምሽት ዘለግ ያለውን ጊዜያችንን የምንሰጠው በዚህ በሰሜን አሜሪካ ከሚኖሩ ኢትዮጵያውያን እንዲሁም ትውልድ አፍሪካውያን ጋር በምናደርገው ውይይት ነው። የዛሬ እንግዳችንን ከመሸጋገሪያው በኋላ አስተዋውቃችኋለሁ። አሜሪካ የስነ ሕዝብ ቢሮ መረጃ መሰረት ወደ ሰባት መቶ ሺህ የሚጠጋ ሕዝብ የሚኖርባት የዩናይትድ ስቴትስ ዋና ከተማ ዋሽንግተን ዲሲ ከመላ ዓለም የመጡ ሕዝቦች መኖሪያ ናት። አፍሪካውያንና ትውልድ አፍሪካውያንም በብዛት በከተማ ውስጥ ይኖራሉ። ከተማዋ በተለያዩ ዘርፎች እንድታድግ፣ እንድትበለጽግም እያደረጉ ይገኛሉ። ለዚያም ይመስላል የከተማ አስተዳደር የአፍሪካውያንን ባህልና ትውፊት የሚያስተዋውቁ የተለያዩ ዝግጅቶችን ማዘጋጀቱ። ለዚህ ማሳያ የሚሆነን ዲሲ አፍሪካ ፌስቲቫል የተሰኘ ዝግጅት በነገ ዕለት ይከናውናል። ስለ ዝግጅቱ ይዘትና ዓላማ ለማወቅ ደግሞ ገሊላ ጌታነህን በቀጥታ ስልክ መስመራችን ላይ ጋብዘናል። ገሊላ በዋሽንግተን ዲሲ ከንቲባ ቢሮ የአፍሪካ ጉዳዮች የክንውን ኃላፊ ናት። ገሊላ እንደምን አድረሻል? እንኳን ወደ ዝግጅታችን በሰላም መጣሽ። ሰላም፣ እንዴት አደራችሁ? እና እዚህ ፕሮግራም ላይ ስለጋበዛችሁን በጣም እናመሰግናለን። እኛም በጣም እናመሰግናለን። ዲሲ አፍሪካ ፌስቲቫል የተባለው ዝግጅት በነገ ዕለት እንደሚደረግ ይጠበቃል። በዋዜማው ላይ እንገኛለን። ይህንኑ ፌስቲቫል የከንቲባ ቢሮው ማዘጋጀት የፈለገበት ምክንያቱ ምንድን ነው? ዓላማው ምንድን ነው? የሚለውን በአጭሩ ለአድማጭና ለተመልካቾቻችን ብትነግሪልን እሺ። Yeah, District of Columbia, yeah, uh, can't even be a bother, uh, Mashravit, he African, African good, and they now, uh, but channel the Americanus, but channel, uh, department, you now and now one now, uh, um, መርሃ ግብሩ ለአፍሪካውያን ነዋሪዎች የተለያዩ አይነት አገልግሎቶችን በመስጠትና በዚያውም ላይ ደግሞ እውቀትን የባህላዊ የአፍሪካንን ባህላዊ እውቀትና እድገትን የሚያበረታታ ቢሮ ነው። ስለዚህ ይሄንን ያዘጋጀንበት ዲሲ አፍሪካ ፌስቲቫል ያዘጋጀንበት አንደኛው ምክንያት እንደምታውቁት ሰፕተምበር ያለፈው ወር ማለት ነው፣ በዲስትሪክት ኮሎምቢያ ውስጥ የአፍሪካውያን ቅርጽ ወይም አፍሪካን ሀገሪቱ ጅመንት ተብሎ ፕሮክላሜሽን ከከንቲባዋ ተሰጥቶ የሚከበርበት የተለያዩ የአፍሪካን በዓላት የሚከበርበት ቀን ወር ነው። ስለዚህ ይህንን ፌስቲቫል የምናዘጋጀውም ይህንን ቅርጻችንን ለማሳደግ፣ ባህላችንን ለከተማው ለማሳወቅ፣ ለነዋሪዎች እና የተለያዩ ደግሞ አፍሪካኖች አንድ ላይ ተገናኝተው ልዩነታችንን በማክበር ና በመገናኘት እንድናከብር ለተለያዩም ዜጎች ደግሞ ለማስተላለፍ እንድንችል ነው ይህንን ፕሮግራም ያዘጋጀ ነው። መልካም ገሊላ። እንግዲህ በዚህ ዝግጅት ላይ ኢትዮጵያውያንና ትውልድ ኢትዮጵያውያንን ጨምሮ የተለያዩ አፍሪካ ሀገሮችን የወከሉና ከተለያዩ የአፍሪካ ሀገሮች የመጡ ታዳሚዎች እንደሚሳተፉ ይጠበቃል። ለመሆኑ በዚህ ዝግጅት ውስጥ የተካተቱት ትርኢቶች፣ ክንውኖች ምን ምን ናቸው? ምን አይነት ነገሮችን ለማድረግ አስባችኋል? ለታዳሚዎች ለማቅረብ አስባችኋል? 哎，是。 ስለዚህ የተለያዩ አይነት አንደኛው ፕሮግራማችን የተለያዩ አይነት ዘፈኖች ባህላዊ ዘፈኖች ከምዕራብና ከምስራቅ አፍሪካ የተለያዩ ባንዶች ከናይጄሪያ፣ ሴኔጋል እና እንዲሁም ከኢትዮጵያ የባህላዊ ውዝዋዜዎችም ይኖሩናል። ከዛም በተጨመረ ደግሞ የተለያዩ የዲስትሪክት ኦፍ ኮሎምቢያ ገቨርንመንት ኤጀንሲዎች በዛ ፕሮግራም ላይ ከሀያ የሚበልጡ ኤጀንሲዎች በዛ ፕሮግራም ላይ ተገኝተው የተለያዩ አይነት ኢንፎርሜሽኖች እና ቁሳቁሶችን ለነዋሪዎቹ ለማስተላለፍ እና ኢንፎርሜሽን ለማግኘት ለሚፈልጉ ሰዎች ሁሉ እዛ እንደሚገኙ እና ይሄንን ኢንፎርሜሽን ደግሞ በአማርኛ እና በፈረንሳኛ ማግኘት እንዲችሉ ሆነው እዛ ይገኛሉ። ስለዚህ ይሄ ባህላዊም ፕሮግራም ቢሆን የተለያዩ አይነት የተለያዩ አይነት ክራፍቶች ለሕፃናቶችን የሚሆኑ ባህልን የሚያሳይ ፕሮግራም እንደመሆኑም ከዛም የበለጠ ግን ሰው እዛ ላይ መጥቶ የተለያዩ ስለ ህዝብም ሆነ የተለያዩ ስለ ኤነርጂም ስለ ሶላርም ሆነ የተለያዩ አይነት ኢንፎርሜሽኖችን በቋንቋቸው መረጃ የሚያገኙበት ጊዜ ነው። ከሰኞ እስከ አርብ መሄድ የማይችሉ ሰዎች ኢንፎርሜሽንን ለማግኘት ይሄ ይሄ በጣም ትልቅ ቦታ ነው ለእነሱ እዛ ላይ መጥተው ተነጋግረው በቋንቋቸው ኢንፎርሜሽንን አግኝተው መሄድ የሚችሉበት ፕሮግራም ነው። መልካም እንግዲህ፣ እንደሚታወቀው በርካታ አፍሪካውያንና ትውልድ ኢትዮጵያውያን የሚኖሩበት ከተማ ነው የዋሽንግተን ዲሲ ከተማ። መሰል ዝግጅቶች በተለይ በአፍሪካውያን ማህበረሰብ ዘንድ መቀራረብን ለመፍጠር በአፍሪካውያንና ትውልድ አፍሪካውያን ወጣቶች መካከል ያለውን ግንኙነት ለማጠንከር ምን አይነት ፋይዳ ይኖረዋል ብላችሁ ታስባላችሁ? በጣም ብዙን አንደኛው ምና የምንሞክረው ነገር በተለይ ወጣቶች በዘፈን በእንደዚህ አይነት ነገሮች ላይ ተገኝተው ከሌላ ማረ ከሌላን አፍሪካኖች ላይ እንዲገናኙ ለማድረግ የተለያዩ አይነት ያንግ ወይም ልጆችን የወዷቸው አይነት ዘፋኞች ናቸው የሚኖሩት በዚህ መድረክ ላይ። እዛም ደግሞ በመጡ ጊዜ ለምሳሌ የተለያዩ አይነት ምርትም ሆነ ለተለያየ አይነት ለልጆች የሚሆኑ ለልጆች የሚሆኑ ስራዎችን የሚያቀርቡ የተለያዩ አይነት ዲስትሪክት ኦፍ ኮሎምቢያ ኤጀንሲዎች ይኖራሉ በዛ ላይ። ስለዚህ ሁሉንም በተለይ ደግሞ ያንጉን ጀኔሬሽን እንዲመጣ እንዲመጣና እዛ ላይ እንዲገኙ በጣም የምንገፋፋው እና አይተናል ከዚህም በፊት በኮቪድ ምክንያት ላለፉ ሁለት ዓመት ይሄ ፕሮግራም አልተደረገም። ግን ከዛ በፊት ባደረግነው ጊዜ አይተናል ምን ያህል ልጆችን እና ቤተሰቦችን የሚገፋፋና አንድ ላይ የሚያደርግ ፕሮግራም እንደሆነ። መልካም። እንግዲህ አንቺ ያው በክንውን ኃላፊነት የምትሰሪበት የዋሽንግተን ዲሲ ከንቲባ የአፍሪካ ጉዳዮች ቢሮው መሰል መድረኮችን ከማዘጋጀት ባለፈ በከተማዋ ለሚኖሩ አፍሪካውያንና ትውልድ አፍሪካውያን የሚጠቅሙ ሌሎች ተግባራትንም እያከናወነ እንደሆነ እንሰማለን። የተወሰኑትን ለወደፊቱ ለማድረግ የምታስቧቸውን እቅዶች ለአድማጮች ማጋራት እትቺ ይሆን? ከመጪ ዘመን እቅዳችሁ የተወሰኑትን አንድ ሁለቱን ብትነግሪልን። እሺ አንደኛው በጣም ለወደፊቱ ማድረግ የምንፈልገው የአቅም ግንባታ በተለይም የአፍሪካዊ ማህበረሰብ የሚረዱ የተለያዩ አይነት ድርጅቶች አሉ ወይም ኤንጂኦዎች ኖን ፕሮፊት ኦርጋናይዜሽን የሚባሉ አሉ በዲስትሪክት ኦፍ ኮሎምቢያ ስለዚህ እነሱን የአቅም ግንባታ ምን ያህል ከኛ የተወሰነ በገንዘብ በየአመቱ የምንሰጣቸው ድጋፍ አለ ግን ከዛም የበለጠ ደግሞ እንዴት ከኛም ሆነ ከሌላ ከፌዴራልም ሆነ እንዴት አይነት ግራንት ማግኘት እንደሚችሉ የእነሱን አቅም ግንባታ ማድረግ ነው። ሌላውም ደግሞ በተጫለ ከ የተለያዩ ቤተክርስቲያን፣ የሃይማኖት ድርጅቶችም ጋር በመስራት እንዴት አድርገን እዚህ የሚኖሩ አፍሪካውያን የገቨርንመንቱ ሪሶርስ ወይም ኢንፎርሜሽን ማግኘት እንደሚችሉ በደንብ ማሳወቅ ነው። እንደምታውቁት ዲስትሪክት ኦፍ ኮሎምቢያ ውስጥ ማንኛውም አፍሪካዊ ብሔረሰብ በአማርኛው ወይ በፈረንሰኛ ሄዶ የስም ገቨርንመንት ኦፊስ ወይም እኛም ቢሮ በመምጣት እርዳታ ማግኘት ይችላል። የግድ እንግሊዝኛ መሆን የለበትም። እንግሊዝኛ መናገር ካልቻሉ አማርኛ ብቻ ከሆነ ምንም አይነት ዶኪመንትም ሆነ በቋንቋም ወይም በጽሁፍም በአማርኛ ወይም በፈረንሳኛ ኢንፎርሜሽን ማግኘት እንደሚችሉ ሰው እንዲያውቅ በጣም ሞር ቅስቀሳ እንደምናረግ እና ይሄንንም የምናደርገው ከተለያዩ አይነት አቋማት ጋር በመስራት እንደሆነ ነው። መልካም ከመለየታችን በፊት እንግዲህ አንቺ በአፍሪካ ጉዳዮች መስሪያ ቤት ውስጥ በኃላፊነት የምታገለግይ ብትሆኝም የኢትዮጵያውያንን የትውልድ ኢትዮጵያውያንና የኤርትራውያንን እንቅስቃሴ በተለይ በከተማ ውስጥ ያላቸውን አስተዋጽኦ የመመልከት እድሉ አጋጣሚውን አግኝተሻል ብዬ አስባለሁ። እንዲህ ባለው ዝግጅት ውስጥ የነሱ ኃላፊነት ምንድን ነው? በአጠቃላይ ደግሞ በከተማ ውስጥ ባሉ ክንውኖች ውስጥ ያላቸው ሚናስ ምን ያክል ነው? በጣም ትልቅ ሚና ነው የሚጫወቱት። ኢትዮጵያውያን ወይም ኤርትራውያን፣ ትውልድ ኢትዮጵያውያን ወይም ኤርትራያኖች ዲስትሪክት ኮሎምቢያ የሚኖሩት እና እኔ በጣም የምለው ነገር ቢሆን የመስሪያ ቤቱ መስራት የሚችለው እና ገንዘብም ለአፍሪካኖች መስጠት ብዙ ፕሮግራሞች ማድረግ የምንችለው በተሳትፏችን ነው። ስለዚህ እንዲህ አይነት ፕሮግራሞች በሚካሄዱ ጊዜ ተሰብስበን አንድ ላይ ወተን ድምጻችን በጣም ትልቅ ነን። በላርጀስት አፍሪካን ኮሚኒቲ ዲስትሪክት ኦፍ ኮሎምቢያ ውስጥ ላርጀስት ኢትዮጵያኖች ናቸው። እሱ በጣም የታወቀ ነው ወይ ኤርትራኖች እንደዛ የታወቀ ነው። ስለዚህ በዛም ግን ቁጥራችንን ማሳየት መውጣት ድጋፍ መስጠት፣ በጣም የተለያዩ ፕሮግራሞች አሉ። ለዲስትሪክት ኦፍ ኮሎምቢያ በጀቱ ሲወሰን በጣም ክፍት ንግግሮች ከከንቲባዋ ጋር ማድረግ የሚችሉበት መድረክ ይከፈታል በየዓመቱ። ስለዚህ እዛ ላይ ሁሉ ሰው ተገኝቶ ማንኛውም ልጅም ሆነ ስለ ትምህርት ቤት ስለ ትምህርት ቤታቸው ድጋፍ መስጠት የሚፈልጉ ከሆነ ትልልቅ ሲኒሮችም እንደሆኑ ብዙን ነገር ማግኘት የምንችለው ድምጻችን ድምጻችንን በማሰማት ነው። ስለዚህ በነገውም ፕሮግራም በመገኘት በሌላውም ፕሮግራም ደግሞ በመገኘት እንደዚህ ማንነታችን እንዴት እንዳለን ማሰማት አለብን። እና ምንም አይነት ነገር ደግሞ ምንም አይነት ችግር ወይም ጥያቄ በሚኖርባቸው ጊዜ እኛ ጋር መጥተው ከኛ ቢሮ ኢንፎርሜሽንን በማግኘት ብዙ አይነት ለራሳቸውም ለሕዝቡም ለዲስትሪክት ኦፍ ኮሎምቢያን በጣም ለውጥ እንደሚያደርጉ በጣም ማሳወቅ እንፈልጋለን። መልካም። ገሊላ፣ ውይይታችንን ከማብቃታችን በፊት ይህ ክንውን ይሄ ዝግጅት የት ቦታና በምን ሰዓት እንደሚከናወን ለአድማጮች አስታውሽልን። እንዲሁም ደግሞ መረሳት የሌለበት የምትይው ጉዳይ ካለ የተወሰኑ ደቂቃዎችን ልስጥሽ እሱን ለማስተላለፍ። Thank Anna October 8th. 2 six PM Meridian Hill Park, Sixteen Street. N. W. Street. Meridian Hill Park. X Park. Mibalo. One minute. But ሂስቶሪካሊ የሆነ ፓርክ ነው። ለዛም ነው እዚህ ቦታ ማድረግ የፈለግ ነው። ስለዚህ በዛን ሰዓት ተገኝታችሁ ከኛ ጋር አብራችሁ እንድትውሉ በጣም ጋብዛችኋለሁ። እና ደግሞ መናገር የምፈልገውም በማንኛውም ጊዜ ማንም ሰው እርዳታ በሚፈልግበት ጊዜ እባካችሁን በቢሮችን በመምጣት ሁለት ሺህ ፎርቲንት ስትሪት ላይነን ያለ ነው ፎርቲንት እንዩ ወይም ደግሞ በእኛ መስሪያ ቤት በመደወል ኢንፎርሜሽን ማግኘት እና በመቼውም ሰዓት መታችሁን እንድትናገሩ ነው እባካችሁን ጋብዛለን። በጣም እናመሰግናለን ገሊላ ጌታነ። በዋሽንግተን ዲሲ ከንቲባ ቢሮ የአፍሪካ ጉዳዮች የክንውን ኃላፊ ነሽ። በነገ ዕለት የሚደረገውን ዲሲ አፍሪካ ፌስቲቫል አስመልክተች ለቀበልሽን ሀሳብ ለአጋራሽን መረጃ በእጅጉ አመስጋኞች ነን። መልካም ቀን ይሁንልሽ ገሊላ። እኔም በጣም አመሰግናለሁ። መልካም ቀን ለእናንተ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ይቀጥላል። አብራችሁን ስላላችሁም በእጅጉ እናመሰግናለን። ከስደት አስቸጋሪ ኑሮ ወደ ሀገራቸው የተመለሱ ኢትዮጵያውያን መካከል የተወሰኑት ለከፍተኛ ችግር እየተዳረጉ መሆኑን ተናግረዋል። ለመስራት ፍላጎቱና ብቃቱ እያለን በመንግስትም ሆነ በማህበረሰቡ ዘንድ እምነት ሊጣልብን ባለመቻሉ በሞራል ስብራትና ለኢኮኖሚ ችግርም እየተጋለጥን ነው ይላሉ። ለዚህ ማሳያ ይሆን ዘንድ አስቴር ምስጋናው በባህር ዳር ከተማ ኑሮ በሀገሬ የሚል ማህበር አቋቁመው ውጣ ውረዶችን በመጋፈጥ ላይ ያሉ ወጣቶችን አነጋግራለች። በመቀጠል ይቀርባል። ወጣት ዝናሽ ብዙ እንዳለው ከአምስት ዓመታት በላይ በአረብ ሀገር በስደት ኑሮ ያለው ትላለች። እዚህ ሀገር ቤት ውስጥ እያለችም ተምራ ተመርቃ በአንድ የግል ድርጅት ውስጥም ትሰራ እንደነበር ትናገራለች። ኑሮ አልሞላ ሲል ስደት መምረጧንም ታዋሳለች። አሰሬ ከልጇ ቤት ታሰራኛለች አሰሬ ከልጇ ልጅ ቤት ታሰራኛለች እያሳሳቀች ይቺ እንደ ሰዓት ናት ዘይና አርነ ምትል እኔ በሌለሁበት ናርማል ፍሳት ማለት ነው ጎበዝናት ትላለች። እኔ ስመጣ ደግሞ አንቺ ሰነፍነሽ እንደከለ ያደለሽም ትለኛለች እያሳሳቀች እያታላለች። ከእሷ ቤት አልፎ ከልጇ ቤት አሰርታኛለች። ከልጇ ቤት አልፎ ከልጅ ልጇ ቤት አሰርታኛለች። እኔ ግን ያሉኑ ነገር ተወጥቼ ነው የመጣሁት። እዚህ ስመጣ ደግሞ ተስፋ አልቆረጥኩም። በእርግጥ ስራ የለኝም። ቤት ተከራይቼ ነው የምኖረው። ገንዘቤን ጨርሻለሁ። የጨረስኩትን ለቤተሰቦቼ ነው ብዙ ነገር ያደረግኩት። ግን ደግሞ ነገ ከነገ ወዲያ የሆነ ነገር እንዲኖረኝ እፈልጋለሁ። ጉልበት አለኝ ኢብን ድግሬ አለኝ ከተመለስኩ በኋላ ድግሬን ተምሬያለሁ እና ግን የስራ እድል የለኝም። ዝናሽን የመሳሰሉ ከተለያዩ የአረብ ሀገራት የተመለሱ በባህር ዳርና በአካባቢዋ የሚኖሩ ከሰባ በላይ የሚሆኑ ሴቶች ኑሮ በሀገሬ የሚል ማህበር ከሰሞኑ መስረተዋል። የማህበሩ መስረቶች ወይዘሮ ፋሲካ ዋለና ዝናሽ ብዙ እንዳላማው ስለ ማህበሩ አላማ እንዲህ ብለዋል። እውቅና ለማግኘት ከስምንት ዓመት በላይ ለፍተናል፣ አላገኘንም። ስንበታተንም ስንገናኝም ስንበታተንም ስንገናኝም ባለቀ ሰዓት አሁን እውቅና አግኝተናል። የማህበሩም አላማ እንግዲህ ብዙ ጊዜ በእኛ አካባቢ ስደት ይበዛል። አሁ ተሰደናል። እንሰራለን፣ እንለወጣለን ብለን ሄደናል። እንዳሰብነው አላገኘንም ባላገኘንበት ሰዓት ደግሞ መንግስት፣ ወደ ሀገራችሁ ግቡ ባለበት ሰዓት ተመልሰናል። ግን ከተመለስን በኋላ የተመቻቸው ህይወት አላገኘንም። ብዙ ጓደኞቻችን በየቦታው የተለያየ የተለያየ ቦታ ላይ የደረሱ ጓደኞቻችን አሉ። ቤት ዘግቶ የተቀመጡ አሉ። እነሱን በማሰብ ነው ይህን ማህበር የመሰረት ነው። እኛ አሁን ተሰባስበናል። ላልተሰባሰቡት ደግሞ ድምፅ ለመሆን ነው እኛ አሁን አላማችን የመጣ ነው ማለት ነው። ብዙ ያልተሰባሰቡ ሰዎች አሉ። በየቤታቸው የስነ ልቦና፣ የገንዘብ፣ የምን ችግር ገጥሟቸው ስንት ነገር እንደማያውቀው ቤታቸው የተቀመጡ ብዙ ሰዎች አሉ። እና እነሱን እናግዛለን ብለን ነው እኛ አሁን እዚህ ቦታ ላይ የተሰባሰብ ነው። ከስደት ተመላሾቹ ስለ ማህበራቸውና በውስጣቸው ያለውን መቃቃም ለመግለጽ ለጋዜጠኞች ባዘጋጁት መድረክ ላይ እንደገለጹት በማህበረሰቡም ሆነ በመንግስት በኩል ይሰራሉ ተብሎ እምነት እንዳልተጣለባቸው፣ ይህም ፈተና እንደሆነባቸው ገልጸዋል። መራዊት ምስጋናውና ሁሉ ሀገርሽ መውቀት ይህንን እንዲህ አብራርተውታል። መስራት እንችላለን። የመስራት አቅሙ መቶ ፐርሰንት አለን። ምክንያቱም ከሀገር ውጭ ስንወጣ ከ18 ሰዓት እና ከዛ በላይ ሰርተን ነው የምንውለው የምናድረው። ሰው ከሀገራችን ላይ ይህን 18 ሰዓት ብንጠቀምበት ብዙ ለውጥ ለቤተሰብ ብሎም ለሀገር እንጠቅማለን ብዬ አስባለሁ። ተደማጭነት የለንም። ተደማጭነት የሌለን ምክንያት ደግሞ ሀምሳ ሀምሳ የሚባሉ ንግግሮች አሉ። ይህን ነገር መቅረፍ እንድንችል ሚዲያዎችም እድል እንዲከፍቱልን ስደት ላይ ከአምስት ዓመት በላይ ሁላችንም ብንሰራ በአገራችን ብዙ ችግር አለብን። ብዙ ስሞች ይሰጡናል። ከስሞችም አልፎ እኛ ሙሉ ሰው እንደሆን የማያምን ሰው አለ። ሴትነታችንን በውስጣቸው ማያምኑ አለ። ግን እኛም ሙሉ ሰው ነን። እዚህ ጋር ብዙ ፈተና አይተን ብዙ መስዋዕት ከፍለን በሰው ሀገር ስደት የቆየን ሰው ነን። በሀገራችን ደግሞ ብዙ ተስፋ አለን። ያው ይህን ማህበር አሁን አቋቁመናል። እህቶቻችን ድምጻቸውን ለማሰማት ከዚህ በኋላ ደግሞ ቤት ውስጥ ያሉ እንደኛ እህ እናንተን አግኝተው ማውራት ያልቻሉ መስራት የማይችሉ አይናቸው ሁሉ የተሳወረ አለ። ገበያ ላይ ብትገቡ ብቅልና ጥንጁት ሽጠው ነው የሚያድሩት። ግን በስደት ቆይተው ምንም ነገር የሌላቸው ብራቸው በአጋጣሚ በቤተሰብ የተበላለ በፍቅረኛውም ሆነ በእህት ወንድም የተበላለ ምንም ነገር የሌላቸው ማለት ነው። ይህን ማህበሩን የመሰረት ነው እነሱን ታሳቢ አድርገን የእህቶቻችን ድልት ለማሰማት፣ የህብረተሰቡን ግንዛቤ ለመፍጠር ወደ ባህር ዳር ከተማ አስተዳደር ስራና ስልጠና መምሪያ የስምሪት ማስፋፊያ መምሪያ ኃላፊ ወደ ሆኑት ወደ አቶ ዘውዱ ደሳለኝ ከስደት ተመላሾቹ ያነሱትን ጥያቄ ይዘን ወደ ቢሮቸው ሄደን ነበር። እርሳቸው እንደሚሉት በመንግስት በኩል አስፈላጊው ድጋፍ እየተሰጠ ነው፣ ደግሞ መሰጠቱ ይቀጥላል ብለዋል። እንደ ባህር ዳር ከተማ አስተዳደር በርካታ ተመላሾች እኛ ጋር ይመዘገባሉ። ከተመዘገቡ በኋላ ወደ ወደ ክፍለ ከተማ እንልካቸዋለን። ክፍለ ከተማ ደግሞ የመስሪያ ቦታ እና ስልጠና እንዲያገኙ ልክ እንደ አካል ጉዳተኞች፣ እንደ አረጋውያን የተለየ ኮታ በመስጠት ተጠቃሚ እንዲያደርጉ እየሰራ ነው። ባለፈው አመት ብቻ ከሁለት መቶ ያላነሱ ተመላሾችን የተለያዩ ስልጠናዎችና መነሻ ካፒታል እንዲያገኙ የማድረግ ስራ ሲሰራ ቆይቷል። አሁንም በዚህ በጀት አመትም በተለይ ከአጋር ጋር በመሆን አሁንም ወደ ሰባ ሶስት ልጆች የሙያ ስልጠና ላይ ይገኛሉ። እነኙ ተመላሾች ማለት ነው። አሁን ደግሞ ከእስር ቤት እየተመለሱ ያሉትን አስቸኳይ ድጋፍ የሚያስፈልጋቸውን የመለየት ስራ እየተሰራ፣ የስልጠናና የመነሻ ካፒታል እንዲያገኙ ጎን ለጎን እየተሰራ የሚገኝበት ሁኔታ አለ። ድጋፍ ካገኙት ከስደት ተመላሽ ዜጎች መካከል የተሰጡት የመስሪያ ቦታ ምቹ እንዳልሆነ ይናገራሉ ተብሎ የሚሰጣቸው አሉ የስደት ተመላሽ ተብሎ የተሰጣቸውም ይኖራሉ። ጣቸውም ውጭ ነው መሰረተ ልማት በጭራሽ ያልተሟላበትና ስማቸው ብቻ ፋይል ላይ ያለ ነው። ይሄን ነገር ብስተካከልልን። በዚህ ቅሬታ አቶ ዘውዱ ደሳለኝ ምላሽ አላቸው። እ ያነሳሻቸው ማህበር መሰረቱ መስርተው እየተንቀሳቀሱ ያሉት ከነሱ ውስጥም ከዚህ በፊት ድጋፍ ያገኘዋሉ ድጋፍ ያገኘዋሉ ስልጠና ያገኘዋሉ የስራ ቦታ ያገኘዋሉ ግን ያው በተደጋጋሚ የመጠየቅ ሁኔታዎች ይታያሉ። አንዳንዴ እኛ ሀገር ላይ የሪሶርስ ችግርም አለ እና ያለችውን አጋጣሚ ተጠቅሞ ደግሞ የሚመጣም ተመላሽ አለ። በርካታ ስደት ተመላሾች በህገ ወጥ መንገድ በሰው ሀገር ላይ የሚኖሩ እስካሉ ድረስ፣ መንግስትም እነሱን የመመለሱን ስራ እየሰራ እስካለ ድረስ እነኛም እህቶቻቸው ደግሞ ድጋፍ ያስፈልጋቸዋልና። የሚያገኟትን ትንሽ አጋጣሚ ተጠቅመው መለወጥ ካልቻሉ ሁልጊዜ መደገፍም ያው አስቸጋሪ ነው የሚሆነው ለመንግስት። የውጭ ጉዳይ ሚኒስቴር በቅርቡ በወጣው መረጃ እስካሁን በተለያዩ ችግሮች ውስጥ የሚገኙ 71 ሺህ የሚሆኑ ዜጎች ከሳዑዲ አረቢያ እና ከሌሎች ሀገሮች መመለሳቸውን እና ከእነዚህ ውስጥ አብዛኛዎቹ ሴቶችና ህጻናት መሆናቸውን አሳውቋል። ለአሜሪካ ድምጽ አስቴር ምስጋ ነው። ወጣቶች ላይ የተኮረ የአሜሪካ ድምጽ ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። በመቀጠል ደግሞ ኤደን ገረመው አጫጭር አዝናኝ ዜናዎችን ታሰማናለች። የኢትዮጵያ የታሪክ ዘመን በአርኪዮሎጂ የተሰኘ ቋሚ አውደ ርዕይ ተመረቀ። በዚህ ሳምንት ከተሰሙ ዜናዎች የኢትዮጵያ ቅርስ ባለስልጣን ከፈረንሳይ ኤምባሲ ጋር በመተባበር ያዘጋጀው የኢትዮጵያ የታሪክ ዘመን በአርኪዮሎጂ ቋሚ አውደርኤ ነው። ይህ አውደርኤ በፕሬዝዳንት ሳህለ ወርቅ ዘውዴ ተመርቆ መከፈቱን የፕሬዝዳንቱ ጽሕፈት ቤት በፌስቡክ ገጹ አስታውቋል። ይህ አውደርኤ በፈረንሳይ መንግስት የሚደገፍ ሲሆን የኢትዮጵያና የፈረንሳይን 125ኛ ዓመት ዲፕሎማሲያዊ ግንኙነት አስመልክቶ ከሚደረጉ እንቅስቃሴዎች መካከል አንዱ መሆኑም ተገልጿል። ሉሲ ወይም ድንቅነሽንና አርዲን የመሳሰሉ የአርኪኦሎጂ ግኝቶችን ጨምሮ እጅግ ብዙ ሚሊዮን ዓመታትን ያስቆጠሩ የሰው ዘር መነሻነትን የሚጠቁሙ ቅርሶች አሏት። ቀደምት የሰው ዘር መገኛ እንደሆነች የሚነገርላት ኢትዮጵያ ከዚህ ቀደም በተለየ ሁኔታ ለሕዝብ እይታ ቀርበው የማያውቁ ቅርሶችን የያዘና በታሪክ ባህል ከቅድመ አክሱም ዘመን አንስቶ እስከ አስራ ዘጠነኛው መቶ ክፍለ ዘመን ድረስ ያለውን ታሪክ ደረጃውን በጠበቀ ሁኔታ አውጥታ የምታሳይበት አውደ ርዕይ መሆኑም ተገልጿል። ፕሬዚዳንቷ በንግግራቸው ኢትዮጵያ የቀደምት ታሪክ ባለቤት ሀገር እንደመሆኗ በታሪክና አርኪኦሎጂ ጥናትና ምርምር ዘርፍም በርካታ አመታትን ያስቆጠረ ልምድ ቢኖራትም ተዝቆ የማያልቅ የታሪክ ባለቤት እንደመሆናችን መጠን ታሪካችን ተጠንቶና ተነግሮ ቅርሶቻችንም በሚገባ ታውቋል ብዬ አላምንም ማለታቸው በፌስቡክ ገጻቸው ላይ ሰፍሯል። ከዚሁ ጋር በተያያዘ በሳምንቱ ጎላ ብሎ ሲናፈስ የከረመው ደግሞ ሀገሪቱ የመጀመሪያውን የሳይንስና የስነ ጥበብ ሚውዚየም በጠቅላይ ሚኒስትር አብይ አህመድ እና እንዲሁም ደግሞ ከፍተኛ የመንግስት ሹማምንት በተገኙበት ማስመረቋ ነው። ይህ ሚዚየምም አስራ አምስት ሺ ካሬ ሜትር ቦታ ላይ የተገነባና አንድ መቶ ሰላሳ ሁለት ሜትር ስፋት ያለው ሲሆን ከዚህ በተጨማሪ ሙሉ ለሙሉ የኃይል አቅርቦቱን ከፀሐይ ኃይል እንደሚያገኝም ተነግሯል። ይህ በአይነቱ ለየት ያለ ሚዚየም የተለያዩ ወጣት የፈጠራ ባለሙያዎችን ያሳተፈና ለየት ያለ መነቃቃትን የፈጠረ ሆኗል። ሌላው በዚህ ሳምንት የተሰማው ዜና ደግሞ ከአካባቢ ጥበቃ ጋር በተያያዘ ኢትዮጵያዊ የአካባቢ ጥበቃ ባለሙያ ጌታቸው አስፋ ተክሌ በመኪና ትራቭለርስ አዋርድ ፎር ኮምፓሽኔት ኮንዘርቬሽን 2022 ወይም 2022 ከሱዛኒ አሻስቶን እና ከኬቨንኔወል ጋር ለመጨረሻው ዙር አልፎ እየተወዳደረ መሆኑ ነው። ይህ ውድድር በአካባቢ ጥበቃ በተለይም በዱር እንስሳት ጥበቃ ጋር ተያይዞ ለሚሰሩ ባለሙያዎች እውቅና የሚሰጥ ሲሆን የተለያዩ ስራዎችን የሚሰራ ተቋምም ነው። ጌታቸው በሰሜን ተራሮች ብሔራዊ ፓርክ ከአቅራቢያ ተወልዶ ረዥሙን የስራ እድሜውን በቀይ ቀበሮ ጥበቃና ልማት ስራ ላይ ያሳለፈ መሆኑም የተለያዩ ማህበራዊ ሚዲያዎች ላይ ተገልጿል። በተለይም በመጥፋት ላይ ያሉ ቀይ ቀበሮዎችን በመታደግም ሰፊ ስራ እየሰራ ይገኛል። ወደ ጥበብ ዜናዎች ስንሻገር በኢራን ከሳምንታት በፊት የ22 ዓመት ወጣት የሆነችው ማሻ አሚኒ ያልተገባ ልብስ ለብሰሻል በሚል በፖሊስ ከተያዘች በኋላ በደረሰባት እንግልት ሕይወቷ ያለፈ ሲሆን ይህን ተከትሎ በኢራን አመፅ ተቀጣጥሏል። የሴቶች መብትን የሚደግፉ ተቋማት በሀገሪቱ ለውጥ እንዲመጣ ጥሪ እያቀረቡ ይገኛሉ። ይህን እንቅስቃሴ ለመደገፍ የኦስካር ተሸላሚ ተዋናዮች ማሪዮን ኮቴላርድ እና ጁልየት ቢኖቼ እንዲሁም ሌሎች የፈረንሳይ የስክሪን እና የሙዚቃ ኮከቦች ጸጉራቸውን ቁርጡ የሚያሳይ ቪዲዮ በመቁረጽ እረቡ ለት ለቀዋል። ለነጻነት ያለችው ቢኖቼ ከጭንቅላቷ ላይ አንድ እፍኝ ጸጉር በመቀስ ቆርጣ ካሜራ ፊት ለፊት ስታሳይ የሚያሳይ ቪዲዮ ለቃለች። ቪዲዮውም ሃሽታግ ሄር ፎር ፍሪደም ወይም ደግሞ ጸጉር ለነጻነት በተሰኘ ሃሽታግ እየተለጠፈ የሚገኝ ሲሆን ኢራን በጸረ መንግስት ተቃዋሚዎች ስትናወጥ የተለቀቀ ነው። በመጨረሻም በትላንትናው ዕለት ምሽት መስከረም 26 2015 ዓ ም ሀበሻዊ መልቲሚዲያና ቴክኖሎጂ እንዲሁም የአዲስ አበባ ሲኒማ ቤቶች ኢንተርፕራይዞች ታሪካዊ የተሰኘውን ኢትዮጵያዊ ፊልም ሂሩት አባቷ ማነውን ወደ ለንደን ሪች ሚክስ ሲኒማ ቤቶች ከጥቅምት 14 እስከ ጥቅምት 16 ድረስ እንዲታይ ለማድረግ በሸራተን አዲስ በተካሄደ ስነ ሥርዓት ተስማምቷል። ይህ ፊልም ከኢትዮጵያ የመጀመሪያው በጥቁርና ነጭ የተሰራ የ35 ሚሊ ሜትር ፊልም ሲሆን በባህር ማዶ ለእይታ ሲቀርብ የመጀመሪያው ነው። ከአሜሪካ ድምፅ ለተቀናበረው የተለያዩ የማህበራዊ ሚዲያና የመዝናኛ ዜናዎች ኤደን ገረመው ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ ሀገራዊና ዓለም አቀፋዊ አንድ ምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናደው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ 2022276379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ ደስ ብሎናል። ቀጣዮቹን ጥቂት ደቂቃዎች ደግሞ አንድ ጥዑም ዜማ ለመስማት እናውላቸው። ጣቢያው የአሜሪካ ድምፅ ስታዳምጡት የነበረው ደግሞ ጋቢና ቪኦኤ ወጣቶች ላይ የሚያተኩር ልዩ የአሜሪካ ድምፅ መርሃ ግብር ነው። አብሬያችሁ ያመሸሁት በመስተንግዶ ሀብታም ስዩም ነኝ። በድምፅና በምስል ምህንድስ ነው ደግሞ ኤልያስ አስማራ አብሮም ነበረ። መልካም ሳምንት ይሁንላችሁ። በቀጣይ ሳምንት እንገኛለን እንገናኛለን። ደህና ደሩ።